ደራሲ፣ አበረ አዳሙ፣ በአሁኑ ሀገር አቀፍ ምርጫ ብልጽግና ፓርቲን ወክለው ከሚፎካከሩ እጩዎች ውስጥ አንዱ እርሶ ነዎት። ድምፁን ለርሶ ለሚሰጠው ሕዝብ ምን አይነት ግልጋሎቶችን አበረክታለሁ በሚል ነው የምርጫ ዘመቻውን እያካሄዱ ያሉት ባሁኑ ወቅት። ለምርጫ ውድድር አንድ ሰው ሲገባ ወይም በአንድ ፓርቲ ሲገባ ለህብረተሰቡ አቀርባለሁ ወይም አገለግላለሁ ብሎ የሚያመባቸው ነገሮች አሉ። ለሰላሳ አመታት ምናልባትም ቀደም ሲል ጀምሮ እኔም ወክለው አካባቢ ህዝብ ላይ የሚደረጉ የመከፋፈል፣ የጥላቻ የመዝራት ዘመቻዎች የነበሩ የእነዚያ ውጤት አሁን የሚታየው ብርክበርክር ትርምስ ውስጥ እንድንገባ አንዱ ሌላውን አምሮ እንዲጠላው መጥላት ብቻ ሳይሆን ያለ ምንም ከልካይ እያሳደደ እንዲገድለው ዘመቻ ሲካሄድበት ነበር። ይሄ ነገር ደግሞ የአለፈው ስርዓት፣ በግልጽ ለመናገር ደግሞ የትህነግ የስራ ውጤት ነው። ምንም እንኳ አጀንዳው ከጣሊያኖች የሚነሳ ቢሆንም ያንን ነገር እያስፈጸመ የነበረው ትህነግ ነው። ትህነግ አሁን በህዝብ ትግል ተገፍቶ ወድቋል። ይሄ ነገር በኢትዮጵያ ህዝብ ውስጥ የነበረ አንድነቱ፣ የነበረ መተሳሰቡ፣ መፈላለጉ፣ መደጋገፉ ተመልሶ መምጣት አለበት። በመጀመሪያ ደረጃ በመጀመሪያ ደረጃ ልሰራ ያሰብሁት እኔም አሁን የወከልሁት ፓርቲ ሰላምና፣ አንድነት መተሳሰብ በህዝብ ውስጥ መተማመን በህዝብ ውስጥ መምጣት አለበት። ይሄ በመለያየቱ አሁን አንዱ በሃይማኖት አንድ ጊዜ በሃይማኖት አንድ ጊዜ በቋንቋ እየተሳበበ የሚደረገው የእርስ በርስ መገፋፋትና መጠላላት ረጅም ጊዜ የተዘመተበትና የተሰራበት ስለሆነ ይሄ ነገር በአጭር ጊዜ መቆም የሚችል ባይመስልም ጠንክሮ መስራት ያስፈልጋል። እዚህ ላይ ቅድሚያ አድርጌ የምሰራውም በተለይ ሞክለው አካባቢ ማህበረሰብ አማራ የሚባለው በየደረሰበት ከመሳደድ እንደ አውሬ በቀስት ከመገደል ህጻናት ከመታረድ እንዲድኑ ቆም ብሎ እንዲያስቡ፣ ገዳዮችም አስገዳዮችም ቆም ብለው እንዲያስቡ ይሄ ነገር ማዋጣ በምንም መንገድ የትም ዓለም ላይ እነ ናዚ ጀምረውት በተግባር ማሳይተውት እነ ጣሊያኖቹም በተለይ በቤኔቶ ሙሶሎኒ መራ የነበረው የፋሽስት ፓርቲ እንደዚሁ በመርዝ ጨረስ ነበር። ሰዎችን ሊያሸንፍ አልቻለም። ሰውን በተገደለ ቁጥር ኃይለኛ ይሆናል። ሰው በተገፋ ቁጥር እየበረታ ጉልበት እየሆኑ ነው የሚሄደው። ስለዚህ ገድሎም አሳብም መጨረስ ወይም ደግሞ ድል ማድረግ ስለማይቻል ድል ማድረግ የሚችለው ሰላምና ፍቅር ብቻ ስለሆነ ፍቅር፣ ሰላም፣ መተሳሰብ፣ መመካከር እንዲመጣ ጠንክራ ይሰራለሁ። የመጀመሪያ አጀንዳ ማድረጌ ነው። ሰላም ከሌለ ልማቱ ቢተራም፣ በአንድ ቀን ውስጥ የሚጠፋ የሚፈርስ ነው የሚሆኑ። ይህን ደግሞ አይተነዋል። በደቂቃዎች ውስጥ በሻሸምኔ ላይ አይተናል። በአዲስ አበባ ዙሪያ አይተናል። በደቂቃ ውስጥ ለብዙ አመት ተሰርቶባቸው የተሰሩ ፋብሪካዎች እንዳልነበር ሲሆኑ እና ሰላም መጀመሪያ እንዲመጣ በጠንካራ የምሰራበት ጉዳይ ነው የሚሆነው ብዬ አስባለሁ። እንደሚታወቀው እርስዎ በስነ ጽሑፍ ዓለም ውስጥ ያሉ ነት ከደራሲነት ወደ ፖለቲከኛነት መሸጋገሩ በአመለካከቶ ላይ ምን የሚያሳድረው ተጽዕኖዎች ይኖራሉ፣ ወይም የስሜት ስበርስ ግጭቶች ሊኖሩ ይችላሉ? ምክንያቱም ስነ ጽሑፍ ሰው በአብዛኛው ልቡ የሚደማው መንፈሱ እንቅልፍ የሚያጣው ለህዝብ እና ለእውነት ከመቆም ማኳያ ነው። እንደሚያውቁት በፖለቲካው ዓለም ውስጥ ደግሞ ሰጥቶ መቀበል አለ። በተለይም የፓርቲ አባል በሚኮንበት ጊዜ ተወደም ጠላም የፓርቲን መስመር ተከትሎ በግል ባያመኑበትም እንኳን ያንን ተከትሎ የማስተጋባት ሁኔታ አለ። ያ ለራስ ተአማኒነት ሊያሳጣ ይችላል። የቆሙበትን ሴቶችን ጋራ ዚሁ ሊጋጩ ይችላሉ። ይህ ምናልባት በስነ ጽሑፍ ህይወቶ ጋራ ግጭት ሊፈጥር ይችላል ወይስ ትልቁ ዓላማ ሲባል ግላዊ የሆኑ ሴቶችን ሰጥቶ በመቀበል ማለፉ እንደ አንድ አማራጭ ተደርጎ የሚታይ ነው። ኦ በጣም ጥሩ ጥያቄ ነው። ደግሞ ይሄ ነገር እውነት ለመናገር እኔ ወደዚህ ወደ ፖለቲካው መግባት አልፈለግኩም። ያለ ሀገራችን መተረማመስ፣ መገፋት፣ የህፃናት ዋይታ፣ የህፃናት ደም፣ የእናቶች ደም፣ የአረጋውያን ስደት በገዛ ሀገራቸው ላይ ይሄ ነው ደፍትሮ ወደዚህ አስገባኝ እና ምናልባት ድምፅ ሆናቸው እንደሆነ ከዚህ ቀደም ግጥሞች ይጽፋለሁ ወይም አን ብቻ አለሁ ይሄ ብቻ የሚበቃ ስላልመሰለኝ ይህን ነገር ለመቀላቀል ወስኛለሁ። ነገር ግን በሀገራችን የፖለቲካ ታሪክ ውስጥ በጣም የተዋጣ ስራ የሰሩት እነ ሀዲስ ዓለማየሁ ሚኒስትር ነበሩ። የተለያዩ የትምህርት ሚኒስትር፣ የፕላንና ኢኮኖሚ ልማት ሚኒስትር፣ በውጭ ጉዳይ መንደዝ አንድ ዳይሬክተር አምባሳደር ነበሩ። ፍቅር እስከ መቃብረን ሲጽፉት እንግሊዝ ሀገር የኢትዮጵያ አምባሳደር ሆነው ነው። የተባበሩት መንግስታት ድርጅትም እንደዚሁ፣ በዓሉ ግርማ ምክትል ሚኒስትር ነበር። ነው ሮማይን ሲጽፍ የኢትዮጵያ ፕሬስ ድርጅት ውስጥ ዋና አዘጋጅም መምሪያ ኃላፊም እያለ ፖለቲካ ያለ ነው ስራዎችን የጻፈው ከበደ ሚካኤል ሁሉ ደራሲዎች ናቸው። በነገራችን ላይ የኢትዮጵያ ደራሲዎችን ታሪክ ብናጠና እነ ብላቴን ጌታ ህሩይ ወልደስላሴ ሁሉ በጣም የቅርብ በፖለቲካኞች ታወቁ ፖለቲካኞች ናቸው። እነ ማኅተመ ሥላሴ ወልደ መስቀል ሁሉ ፖለቲካኞች ናቸው። እነ የመጀመሪያው አፍሪካዊ ልቦለድ ደራሲ ፕሮፌሰር አፈወርቅ ገብረ ኢየሱስ ፖለቲከኛ ነበሩ። ሹሞች ናቸው። ይሄ በስራ ላይ ተጽዕኖ የሀሳብን ማስቀየር ነገር የለም። እንዲያውም ምናልባት የበለጠ ለጉዳዩ ቅርብ በመሆን ላይ ላይ ያለው ሀይል ወይም በመንግስት ወሳኙ ሀይል ምንድን ነው የሚሰራው ቅርበን ስናየው እታች ያለው ከእኛ ጋር አቦን የሚኖር ስለሆነ ከማህበረሰቡ ህይወቱን በደንብ አውቀዋለሁ ላይስ ምንድን ነው የሚሰራው? ምን አይነት ፖለቲካዊ ህይወት ነው ያለ ሸፍ ነው በእርግጥ፣ ህዝብ ማገልገል ነው? በህዝብ ስም እየማሉ ህዝብን መደለል ነው፣ መሸንገል ነው ያለው የሚለው ነገር በደንብ እንዳውቀውና እንድሰራበት ያግዘኛል ብዬ አስባለሁ። በእርግጥ ብዙዎቹ ሀገሮች ታዋቂ ጸሐፊዎች የሚሆኑ የሁለቱንም የፖለቲካውንም፣ ማህበራዊ ህይወቱንም የህዝቡን የሚያውቁ ጠንቅቀው የሚያውቁ ሰዎች ቢሆኑ የተሟላ ጽሁፍ ለመጻፍ ይችላሉ። ሌሎች ሀገሮችም እንደዚሁ በፖለቲካ ውስጥ ተሳትፎ የሚያደርጉ በማህበራዊ ህይወት ውስጥ የሚነቃ እንቅስቃሴ የነበራቸው ሰዎች ናቸው። እኛ ሀገር ምናልባት የሙሉ ጊዜ ደራሲ የነበረው አቤ ጉበኛ ብቻ ነው። ስልጣን ሲመጣለት አልፈልግም ብሎ የወረወረም እሱ ነው እንጂ ብዙዎቹ የኛ ደራሲዎች እነ ራስ ምሩ፣ እነ ራስ ሀይሉ፣ እነ ራስ ካሳ ደግሞ ራስ ሀይሉ፣ እነሱ ሁሉ መጽሐፎችን ጽፈዋል። የሚገርመው ነገር እና ከዚያ ከመጽሐፍ የሚያግድ ነገር የለውም ምናልባት

እንደሚታወቀው ኢትዮጵያ በአሁኑ ወቅት በርካታ አገራዊና ውጫዊ ፈተናዎች ገጥሟት ያለችበት ወቅት ነው። ይህም የአደባባይ ምስጢር ነው። ከነዚህ ገጥሟት ካሉት ፈተናዎች ውስጥ ልትገባ የተቻለችው በምን ምክንያት ነው? መንስኤዎቹ ምንድናቸው? ገጥሟት ያሉት ፈተናዎች ውስጥ ውስጥ በተለይም በእጅጉ አስጊ ነው ብለው የሚያስቧቸው የትኞቹ ናቸው? በጣም ጥሩ ነው። ኢትዮጵያ በአሁኑ ወቅት በሁለት ታላላቅ ፈተናዎች ነው ያሉባት። እነሱም ውስጣዊ እና ውጫዊ ብለን ልንከፋፍላቸው እንችላለን። ውስጣዊ የሚባለው የተለያየ የፖለቲካ አመለካከት ያላቸው ኃይሎች ስልጣን ወይም ሞት ብለው በተሰለፉና የለም ሕዝብ አገልጋይነት ይቀድማል ሰላም ይቀድማልና ቁጭ ብለን እንወያዩና የሀገራችንን ችግር በሰላም እንፍታ በሚሉ ወገኖች መካከል የሚካሄድ በግልጽ ለመናገር ደግሞ እኔ ስልልፍ ኢትዮጵያ ትፈርሳለች ብሎ ለዚህም ይሳ የነበረው ትህነግ አሁንም ቢሆን ከስልጣን ከተወገደ በኋላ መጀመሪያ በክልል ደረጃ ተወስነ። በክልል ደረጃ ከተወሰነ በኋላ ራሱን እንደ ሌላ ሀገር በመቁጠር በአደባባይ እንደተነገረውም የሀገሪቱን ጠንካራ መከላከያ ሀይል ሌሊት በማፈንና በመረሸን መሳሪያውን ከማረከ በኋላ ኢትዮጵያ መልሽ ይቆጣጠራለሁ ስልጣን ወደ ስልጣን መጣለሁ የነበረው የስልጣንና የገንዘብ ስስት አቅርበት የፈጸመው ድርጊት አገሪቱን ወደ ልታሳብ አቅጣጫ መርቷታል። መጀመሪያውንም የፌዴራል የተባለው አደረጃጀት በስመ ፌዴራሊዝም ነገር ግን የነሱ ወኪሎች የሆነ ወኪሎች በየቦታው እየተመደቡ ሀገሪቱን ሲያተራምሷል ነበር። ያ ጥቅምና ስልጣን ሲቀር እኔ ባልበላውም ጭሬ ላፍሰዋለች እንደሚባለው ዶሮ እኔ ካልገዛሁ ሀገሪቱም ሰላም ተታ እርስበርስ ተረማመት እና ወደ መደበዳነት ቀር ብሎ ጠንክሮ እየሰራ ያለ ነው። ከውጩ ይልቅ በእኔ እምነት ይሄ ነው አስቀያሚው ነገር። በዚህ ይህንን አጀንዳ የሚያስፈጽሙት ደግሞ በራሳቸው ብቻ አይደሉም። ግብፅን የመሰሉ ምንም ግን የእድሜ ልክ የኢትዮጵያ ጠላት እንዳታድግ አንዴ በሃይማኖት ይመጣሉ፣ አንዴ አኩራፊዎችን በማሰባሰብና በማስታጠቅ በማደራጀት ይልካሉ መሳሪያም የሚያስታጠቁ ጭምር፣ በነዚህ ለነሱ ድጋፍ አለበት። ከዚህ ሁሉ አንድነት ውስጣዊ አንድነት አለመኖሩ አሁን ትልቁ ችግር እሱን ብዬ አምናለሁ እኔ። ምክንያቱም ኢትዮጵያ መቼም ጣሊያን መጡ አይተዋለች፣ ደርጉሾች መጥተዋል፣ ግብጾች ሶስት አራት ጊዜ መተው አይተውታል፣ ተንበርክካ አታውቅም። ኦቶማን ቱርኮች መጥተዋል፣ የተለያዩ ባዕዳን ወራሪዎች መጥተው፣ ሶማሌዎች ወረውናል፣ በእኛም ዘመን ነገር ግን ተንበርክካ አታውቅም። የውስጥ የፍርስ ጥቅም ነው ብዙ ጊዜ የሚያደቃት የሚጎዳት ኢትዮጵያ ትፈርሳለች ብሎ ነው የሚሰሩ። ኢትዮጵያ ትፈርስባችልም ትክሉን ወይም ያለውን ነባራዊ ሁኔታ አደገኛ የሚያደርገው እና በዕድገት ላይ በልማት ላይ እና በሰላም ላይ በጣም አስቀያሚ ነገር የሚያደርሰው ይሄ ውስጣዊ ሰላም አለመኖር ነው። ውስጣዊ ሰላማችን ከተጠበቀ ውስጣዊ እነዚህ የሚያኮርፉና ለግብጾች ተገዢ የሆኑ የገዛ ሀገራቸውን የገዛ ወገናቸውን የሚገድሉ የሚያስገድሉ አንዳንድ ፓርቲዎች እና ግለሰቦችም አሉ እነሱ አደብ እንዲገዙ ማድረግ አንደኛው ጉዳይ ነው፣ በህጋዊ መልኩ። ሁለተኛው ደግሞ ሱዳን፣ ዛሬ ኢትዮጵያ ደክማለች፣ የተፈለገው ነገር እርምጃ ቢወሰድባት ምንም ራሷ ልትከላከልማችን ማችን ደካማ መንግስት ሆናለች ብለው አምነው ሱዳኖችም በአለም መገናኛ ብዙሃን እንደተነገረው ወረውናል። እስካሁን ድረስ ዲፕሎማሲያዊ ትግል ነው እየተደረገ ያለው። እንግዲህ መከረው መከረው ካለ መከራ ከረው ነው የኢትዮጵያ ህዝብ ምንም እርስ በርሱ ቢጣላ ምንም እርስ በርሱ በተለያዩ ፍላጎቶች ምክንያት ልዩነት ያለው መስሎ ለባዳን ቢታይም አገር ውስጥ እንነካበት መቼም ቢሆን የሚታገስ ልብ የለውም። ይሄ ደግሞ የነበረ ነው። ስለዚህ ማድረግ የሚገባውን ነገር ያደርጋል ብዬ እጠብቃለሁ። ችግሮቹ ግን ያው ሁለት ናቸው። ከምርጫ በኋላ የምናየው ይሆናል። ይሄ ምርጫውን ለማደናቀፍም ዲሞክራሲያዊ ምርጫ ከዚህ ቀደም እኮ አምስት ምርጫዎች ተካሂደዋል ወይም የስሙላ ምርጫዎች ገሌ በቃ እርግጠኛ ነው የሚሆነው ሰው አንድ ሰው እጩ ሆኖ ሲቀርብ ልክ እንዳሸነፈ፣ ምክንያቱም ምንም ችግር የለውም ወይ ኮሮጆ ይገለበጣል ወይም ሌላ ወንጀል ሲሰራና ስልጣን ላይ መቀመጡ እውነት ነበረ እና እንደዚህ አይነት ተጭበረበረበት ሳይሆን በጣም ብዙ ተቃዋሚዎች ወይም ተፎካካሪ ፓርቲዎች ያረጋገጡት እስካሁን ድረስ ሂደቱ በጣም ሰላማዊ፣ ጤናማ የሆነ የምርጫ ሂደት ነው እያየን ያለ ነው። እንግዲህ ምርጫው በሰላም እንዳለበት በሰላማዊ መልኩ ከተጠናቀቀ እነዚህ ችግሮቻችን እየተፈቱ ይሄዳሉ የሚል እምነት አለኝ እና ችግሮቻችን ሁለት፣ ውስጣዊ እና ውጫዊ ናቸው ተብሎ መለየት ይቻላል። አውሮፓም አካባቢ የሚታየው አሉ፣ የነግ ቀደም ሲል የገዛቸው ሎቢስት አሉ። በነሱ አማካይነት በዶላር ምክንያት ከኢትዮጵያ ከደሃው እኛ በብድር የሚመጣውን ገንዘብ ለእነሱ ለወደፊቱ የህልውና ማስጠበቂያ አድርገው የገብዟቸው ባዕዳን አሉ። በአውሮፓም በአሜሪካም ዛሬ የምንሰማው ጩኸት ሁሉ የሚመጣው በዚያ በዚያ የተነሳ ነው እንጂ እውነት ዛለ ለምሳሌ አምነስቲ ኢንተርናሽናል በየጊዜው አመቱን ሙሉ በህወሀት ላይ ወይም ህወሀት መራሹ የኢትዮጵያ መንግስቱ ላይ መግለጫ ያሲባጡ ነበር በሰብዓዊ መብት ጥሰት በአጠቃላይ ለባህላዊ የሆነ በኢትዮጵያ ኢትዮጵያ ለማነመታ ላይ መግለጫ ስበቱ ነበር። አሁን ግን ደጋፊ የሆነው ሲያለቅሱ እንደገና ማይካድራ ላይ የተደረገው አንድ ሺህ ሶስት መቶ በላይ ተጨፍጭፎ አንድም ድምጽ ሳያት ደግሞ ሌላ አካባቢ እንደዚህ ሆነዋል እንደዚህ ነው እያሉ እያያዞ ንባሽ ያለው መስማት በጣም የሚያም ነገር ነው። ፌር ቢሆኑ ትክክል ነው። አንድም ሰው ያለ ፍርድ ጥፋተኛ ቢሆን እንኳ ያለ ፍርድ መገደል የለበትም። እነዚ ቢጽሁ እንደግፋለን፣ በግላ ይደግፋለሁ ነገር ግን አንድ አካባቢ ሲሆን አሁ መገደል አለበት ትክክል ነው የሚል የሚመስል ነገር፣ ሌላው አካባቢ ደግሞ ትንሽ ድምፅ እንኳ ከተሰማ ህዝቡ አልቋል እንደዚህ ነው ምናምን እያሉ የሚያነቡት ነገር የመጣው እንግዲህ ውስጣዊ አንድነታችን እንዳይረጋጋ፣ እርስ በርስ እንዳንተማመን፣ እንድንተራመስ ነው። በሃይማኖት ይገባሉ፣ በቋንቋ ይገባሉ እና ይህን ነገር ተፋልሞ ማሸነፍ ቀላል ነገር አይደለም። ለዚህ ሁሉ መድኃኒቱ አንድ መሆን ነው ብዬ አስባለሁ። አሁን ባለው ምርጫ የብልጽግና ፓርቲ ከተፎካካሪዎቹ አንዱ ነውና ኢትዮጵያን ህዝብ ይሁንታ አግኝቶ ወደ ፓርላማ ከገባ በሚቀጥሉት አምስት የአገልጫ ዘመን ጊዜቶች ውስጥ ምን ነገሮችን እንዲከውን ይሻሉ? በተለይ በኢትዮጵያ ቀዳሚ ወይም አንገብጋቢ ጉዳዮች ናቸው እነዚህ። በአስቸኳይ እልባት ሊያገኙ ወይም ግብረ ምላሽ ሊሰጣቸው ይገባል ከሚሏቸው አጀንዳዎች ውስጥ ዋነኛዎቹ ምንድን ናቸው? በዋነኛው መጀመሪያ ደረጃ የሀገርን ሕልውና ማስጠበቅ ነው። ሀገር ሕልውና መጠበቅ አለበት። መጀመሪያ መቀመጫ ያለች ደ መጀመሪያ የኢትዮጵያ ሕዝብ ከሰቀቀን መውጣት አለበት። ዛሬ ገደል ይሆን ነገ ገደል ይሆን በሚል ከመፈራረትና ከመጠራጠር ወጥቶ አንድ መሆኑ እንደ አንድ ሰው እንደ አንድ ኢትዮጵያዊ በኢትዮጵያዊነት ኮርቶ የትም አካባቢ ሄድ ደረቱን ለፍቶ እንዲኖር ማድረግ ቀዳሚ ተግባር ይሆናል። ሰላም ከሌለ ምንም ነገር ሊበጣ ስለማይችል ሰላም ከተጠበቀ ደግሞ የተጀመሩ ትላላቅ ፕሮጀክቶች አሉ። ለምሳሌ ታላቁ የሕዳሴ ግድብ አሁን ስራው ባይቋረጥም በታላላቅ አስር የሚሆኑ ስኳር ፋብሪካዎች አሉ። ሌሎች ግድቦች አሉ። በተለያዩ ወንዞች ላይ ሊሰሩ የታሰቡ የህዝቡን ድህነት ድህነቱን የህዝቡን በተቻለ መጠን ሊያቃልሉ የሚችሉ ታላላቅ ፕሮጀክቶች አሉ። የመንገድ መሰረተ ልማቶች አሉ። ፋብሪካዎች በየቦታው በየክልሉ ተጀምረው ተጀምረው የቆሙ አሉ። ታላላቅ ኢንዱስትሪዎች እነሱን የማስጨረስ አዳዲስ ፋብሪካዎችን በመገንባት ደግሞ ስራ ሰራዊቱን ስራ እንዲያገኝ ማድረግ ጉዳይ በርካታ ወጣቶች አሉ። ከዩኒቨርሲቲ ተመረቀው እንደገና ከአስረኛ ክፍልም እያቋረጡ ዝም ብለው ሲቆዝሙ የሚችሉ የሚውሉ ትንሽ ነገር በተገኘ ቁጥር ደንጋይ እንዲወረውሩ የሚደረጉ በርካታ ወጣቶች አሉ። ስለዚህ ለነሱም የስራ እድል መፍጠር የህልውና መሰረት የተረጋጋ እንዲሆን የማድረግ ጉዳይ፣ አነስተኛ ገቢ ያላቸው ምንም ገቢ የሌላቸው ሰዎች የስራ እድል በመፍጠር በኢትዮጵያዊነታቸው አምነው እንዲኖሩ ሰርተውም እንዲከብሩ ሁኔታዎችን የማመቻቸት ጉዳይ። ወጣቱ በብዛት ይሰደዳል። እየተሰደደን በአሁን ሊቢያ ላይ በካሜራ ፊት አንገታቸው እየተቆረጠ ወደ ሀይቅ ሲጣሉ አይተናል። እንደዚህ ያለ ነገር በጣም በበረሃዎች እየተሰደዱ አውሬ የሚበላቸው ውሃ ውስጥ ተጥ የሚቀሩ በርካታ ኢትዮጵያውያን ወጣቶች አሉ። ይሄ ሀገራቸው ውስጥ ሰርቶ የመኖር እድል ስለሌለ ነው እንዲያደርጉ የተገደዱት እና ይህም ሁሉ የማስቀረት ኃላፊነት አለበት። እዚህ ላይ ሁሉ ፓርቲያችን እዚህ ላይ ሁሉ መስራት ይጠበቃል። በዚህ ብልጽግና ደስሞ ዝም ብሎ ለማጭበርበሪያ ሳይሆን ድህነትን አሸንፎ እየበለጸገች ሰላማ የተጠበቀ አንድነቷ የተረጋገጠ ዳር ድንበሯ ደግሞ የተከበረ የማንም መፈንጫ ያልሆነች ጠንካራ ሀገር እንድትሆን መስራት ነው። ደራሲ አበረ አደሙ በጎጃም ስናን ወረዳ የብልጽግና ፓርቲ እጩ ተወዳዳሪ፣ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም እዚህ ድረስ እንግዲህ ደውላችሁ ደክማችሁ ነው በእውነት ምለው ስላገኛችሁ ሆኝ እና ለቃለመለለስ ስለጋበዛችሁኝ በጣም በጣም በዜሪያ ክብር ላይ ስራችሁ የተሳካ ያርቅላችሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።